አቶ አዳሙ ተፈራ የሜልበርን ነዋሪ ናቸው። ከውልደት እስከ እድገት ከባህር ማዶ እስከ ስደት ባሉት ግለ ታሪካቸው ዙሪያ ተነጋግረናል። መነሻችንን ያደረግነው የትውልድ ከተማቸውን ደብረ ዘይትን ነው። የተወለድኩት በሸዋ ክፍለ ሀገር ደብረ ዘይት ከተማ ነው። ወደ አራት አመት አካባቢ ሲሆነኝ ቤተሰቦቼ ወደ አዲስ አበባ ለመሄድ ስለወሰኑ ከዚያ ጊዜ ጀምሮ አስራ ሁለተኛ ክፍል ጨርሼ ወደ ውጭ እስከወጣሁበት ጊዜ ድረስ በቦሌ ክፍለ ከተማ አዲስ አበባ ነው እየኖርኩት። አምስት እህቶች አሉኝ፣ አንድ ወንድም አለኝ። እንዳልኩት ያው ከደብረ ዘይት ባጭር ጊዜ ወደ አዲስ አበባ ሄደን እዛ ነው የቆየሁት። ለመጀመሪያ ጊዜ እንደሚታወቀው በየትኛውም ሰዎች ሕይወት ውስጥ ቤተሰቦች የመጀመሪያ ተጽዕኖ አሳደሪ ናቸው፣ በበጎም ሆነ ባሉታዊ ገጽታው። እሴቶቻችንም ወይም ቫሊዩስም እነሱ የምንወርሳቸው አሉ። የቤተሰቦቻችሁ ውስጥ ምንድን ናቸው? ምን አይነት በጎ ተጽዕኖዎችን በእኔ ውስጥ አሳድረዋል፣ ዛሬም ድረስ ደሙነቴን ቀርጸው ለዚህ ያበቁኝ ናቸው ብለው የሚሏቸው ምን አይነት ሴቶች አሉ? በጣም ጥሩ ጥያቄ ነው። እርግጥ ነው ህብረተሰብ ወላጅና አካባቢው በእኛ ስብዕና ቀረጻ ላይ ተጽዕኖ አለው። ወላጆቼ በጣም ያስተምሩኝና ደጋግሞ ይናገሩ የነበረው ለትምህርት ልዩ ቦታ ይሰጣሉ። እንደገና ደግሞ ሰዎችን ማክበር ተግባቦት በጣም አስፈላጊ እንደሆነ ሰዎች አልፎ ካልመጡ በስተቀረ በጎ ከማድረግና ከመተባበር ውጪ ምንም ነገር ከዛ የተለየ ማድረግ እንደሌለብኝ ምክር ይሰጡ ነበር እና ምክር ብቻ ሳይሆን ህብረተሰብ ውስጥ በጣም ተግባቢና የተከበሩ ነበሩ። ከዛ አንጻር ጠንክሮ መስራትን እንዳልኩት ትምህርትንና ሰዎችን አክብሮ ተግባብቶ አብሮ መስራትን፣ መረዳዳትን ነበረ ብዙ ጊዜ እያስተምሩኝ የነበረው። ከዚያ በተረፈ ህብረተሰቡ ራሱ በጣም ተቀራርቦ የሚሰራ ነበር። እንዳልኩት ቦሌ አካባቢ ስለነበር የሚገርመው ነገር ከተሜነትና አርሶ አደርነት በጣም ተያይዞ ጎን ለጎን የሚሄዱበት ጊዜ ነበረ እና በተለይ ይሄ ብዙ ስራዎች ይሰሩ የነበሩት በደቦ ስለነበር አብሮ የመስራት የመተጋገዙ ነገር በተግባር ያየሁበት እና አብሮ የመደሰት ዝንባሌዎች ነበሩ እና እነዚህ ነገሮች በእኔ ስብዕና ላይ የነበራቸው በጎ አስተዋጽኦ ይሄ ነው የሚባል አይደለም እና ከዛ ጊዜ ጀምሮም ያው ለረዥም ዓመታት እንግዲህ ይህንኑ እነዚህ ኑስ ሴቶች በመመርኮዝ ህብረተሰብ ውስጥ በተለያየ አጋጣሚ ባገኘሁት ሁሉ ንቁ ተሳትፎ አደርግ ነበር እና እነዛ የወላጆችም የአካባቢውም በጎ ተጽዕኖ ናቸው ለዚህ ያበቁኝ ማለት ይቻላል። የሁለተኛ ደረጃ ትምህርቶ እንዳጠናቀቁ ወደ ቀድማ ሶቪየት ህብረት ተሄደዋል። የሶቪየት ህብረት ቆይታዎስ ምን ይመስል ነበር? ከዛስ ምን አይነት ትምህርቶችን ቀስመዋል? እዛ ህይወቶ ምን ይመስል ነበር? ወደ ሶቪየት ህብረት ከማቅናቴ በፊት ያው አስራ ሁለተኛ ክፍል ጨርሼ ስለነበር የተመዘገብኩት አዲስ አበባ ዩኒቨርሲቲ ነበር እና ባዮሎጂ ላጠና ስሜን ሞቶ አራት ኪሎ ከዛ በኋላ ያው በወቅቱ የተለያዩ ሶሻሊስት ሀገሮች ሰፊ እድል የሚሰጡበት ጊዜ ስለነበር ያንን መንገድ ትቼ ወደ ሶቪየት ህብረት እድል በማግኘት ሄድኩኝ እና ሶቪየት ህብረት የመጀመሪያ ሄድኩት የዝግጅት ጊዜ የነበረው ማልዳቪያ ሪፐብሊክ የሚባል ነበር። እሱን እንደጨረስኩ ወደ ቤለሩስ ሚኒስክ ከተማ በመሄድ የኢኮኖሚክ ፕላኒንግ ኢንስቲትዩት ውስጥ ገብቼ ነው የተማርኩት እና በዚያም ናሽናል ፕላኒንግ ማስሬት ዲግሪ አግኝቻለሁ። እዛ የነበረኝ እንግዲህ ቅድም እንዳልኩት ያው ህብረተሰብ ውስጥ ንቁ ተሳትፎ ማድረግ ባሳደረብኝ መልካም ተጽዕኖ የተነሳ እዛም እንዲሄድኩ የኢትዮጵያ ተማሪዎች ማህበር በቤላሩስ በሊቀመንበር እነሰርቻለሁ። እንደገና የአፍሪካ በዛው ኢንስቲትዩት ውስጥም በኋላ ላይ የአፍሪካ ተማሪዎች ፕሮግራም ተቋቁሞ እሱንም መርቼ ነበር እና ከሰዎች ጋር እንዳልኩት የነበረኝ የመግባባት ሁኔታ እና ሰዎችም በተለይ በአክብሮትና ሁኔታቸውንም የማድመጡ አቅም ስለነበረኝ እንደዛ አይነት ነገር ውስጥ ተሳትፎ ያለው እና ሶቪየት ህብረት በዛን ሰዓት በእውነት ወደ ስምንት መቶ ኢትዮጵያውያኖች በሶቪየት ህብረት ደረጃ ነበሩ እና ቤላሩስ ውስጥ የነበርነው በጣም ውሱን ነው። ከሀምሳ ተማሪ አይበልጥም። ጥሩ ጊዜ ነበረን። በተለይ ተምሮ ወደ ሀገር ተመልሶ ለማገዝ የነበረን ፍላጎት ከፍተኛ ነው እና ከዛ አንጻር ብዙ መተጋገዝ ነበር፣ መረዳዳት ነበረ እና ከብዙ ሀገር ተማሪዎችም ጋር በተለይ ይሄ ከሶሻሊስት ሀገር የመጡ ተማሪዎች ጋር በደንብ የተዋወቅንበት እና ከተለያዩ ሀገሮች ሰዎች ጋራ በጋራ መስራትን የተማርኩበት ጥሩ አጋጣሚ ነበረ። ሶቪየት ህብረት እና ኑሮ እጅግ ግሩም ነበር እና በተለያየ ጊዜም ወደ ተለያዩ ሀገሮች የምንወጣ ስለነበር ጥሩ ነገሮችን ካገኘት ከትምህርት እውቀት ውጭ የመግባባት እና ከሌሎች ሀገሮች ከመጡ ብሄር ብሄረሰቦች የተለያዩ ሀገር ሰዎች ጋር ለመስራት እድል አግኝቼ ነበረ። ከዛ ሰወካ ወደ አገር ቤት ከተመለሱ በኋላ በምን ስራ ላይ ተሰማሩ? የትምህርትዎንስ ውጤት ወደ ተግባር ለማዋል አመቺ ሁኔታዎች ነበሩ ወይስ አዋኪ ነበር? እንግዲህ ትምህርቴ እንደጨረስኩ የተመለስኩት ወደ ኢትዮጵያ በኢትዮጵያ አቆጣጠር በአስራ ዘጠኝ ሰባ ስድስት መጨረሻ አካባቢ ነው። መጀመሪያ ስራ ያዝኩት በደቡብ ኢትዮጵያ ቀጠና ፕላን ጽህፈት ቤት ነበር የተመደብኩትና ይህ ጽህፈት ቤት ሲዳሞን ገሙጎፋንና ባሌን ያካተተ ነበር። በዚያው ፕላን ጽህፈት ቤት ውስጥ ረዳት የትራንስፖርትና መገናኛ ኤክስፐርት በመሆን አገልግያለሁ። ይህ ወቅት አስቸጋሪ፣ ሀገራችን ከፍተኛ ድርቅ ያጋጠማት ወቅት በመሆኑ ለድርቁ ተጠቂዎች እርዳታ ከፍተኛ የትራንስፖርት ማስተባበር ስራ ሰርቻለሁ። ከዚያም ከአንድ አመት ቆይታ በኋላ የኢትዮጵያ ሰርቶ አደሮች ቁጥጥር ኮሚቴ ሲመረጥ የሲዳሞ ክፍለ ሀገር ቁጥጥር ኮሚቴ ሶስተኛ የስራ አስፈጻሚ አባል በመሆን ተሹሜ ሰርቻለሁ እና እዛ ላይ መጀመሪያ እንደመጣው አካባቢ እንግዲህ በመሀልም እንኳን እረፍት ኖሮኝ ወደ ኢትዮጵያ መጥቼ የተዋወቅኩበት ጊዜ የለም ከሁኔታው ጋርና፣ ስድስት ዓመት በቀጥታ እዛው ቆይቼ ነው የመጣሁት። ለመለማመድ በጣም አስቸጋሪ ነበር። በቀጥታ የሄድኩት ሐዋሳ ነበርና ነበር የአሰራሩ ሁኔታ። እንደገና ብዙዎቻችን እዛ ፕላን ጽህፈት ቤት የነበርን አዲስ ምሩቃን ነበር እና ወጣት ነበር። መኖሪያችንም ስራችንም አንድ ግቢ ውስጥ ነበር እና በአንድ በኩል ጥሩ ሲሆን፣ በሌላ በኩል ደግሞ ከኢትዮጵያ ሁኔ አሰራር ሁኔታ ጋር ለመተዋወቅ ቀላል አልነበረም። እና ዞሮ ዞሮ ግን ያው ላለን ህዝባዊ ፍቅር እና ያ ያስተማረንን ህብረተሰብ በተቻለ መጠን ለመርዳት የነበረን ጉጉት ስለነበረ ነገሮችን ቶሎ ለመለማመድ አልቸገረንም እና በኢትዮጵያ ውስጥ ከተመለስኩ በኋላ ከመሰደዴ በፊት ሰባት ዓመት ነው ያገለገልኩት እና የቀሩትን ሶስት ዓመቶች እንግዲህ በመጨረሻ ላይ ቀደም ቁጥጥር ኮሚቴ ነበርኩ ብያለው። በዛም ላይ የተለያዩ ነገሮችን አድርገናል። በተለይ ሙስናን በማጋለጥ በኩል ሲዳሞ ውስጥ የነበረ ከእርሻ ጋር በተያያዘ ብልሹ አሰራር ነበር። እሱንም ይፋ በማድረግ እና አስተዋጽኦ ለማድረግ ተሞክሯል። በመጨረሻም ከሀገር ከመውጣቴ በፊት የሲዳሞ ክፍለ ሀገር የኢሰፓ ጽህፈት ቤት የኢኮኖሚና ማህበራዊ ጉዳይ ኃላፊ ሆኜ ሰርቻለሁ እና በቡና እና በተለያዩ ከማዕድን ጋር በተያያዘ እና ከተለያዩ ደን ውጤቶች ጋር በተያያዘ ትኩረት ሰጥቼ የሰራሁበት ጊዜ ነበር እና እጅግ በጣም ጥሩ ጊዜ ነበረ። እና እንዳልኩት የአፍላ እድሜ ነው፣ ጉጉቱም ነበረ። ወደ ተግባር ለመቀየር ከተለያዩ ኤክስፐርቶች ጋር በመሆን እዛ የምንችለውን ነገር ለማድረግ ጥረት አድርገናል። በዛ ወቅት የነበረው የሮይት ዓለም የሶሻሊዝም ነበረው። ኢትዮጵያ ውስጥ ይራመድ የነበረው በመላ ዓለምም በአብዛኛው አንዱ አማራጭ ሮይት ዓለም እሱ ነበር። በካፒታሊዝምና በሶሻሊዝም መካከል ይደረግ የነበረው ከፍተኛ ፉክክር ነበር። በእርግጥ የሶሻሊስቱ ካምፕ ተንዷል። አሁን ያለው የካፒታሊዝም ነው። በመላ ዓለም ገኖ ያለው የእኛም ሶሻሊስት አቋም አራማጆች ወደዛ ተቀይረዋል። በተቃራኒው አሜሪካ ውስጥ እንደዚሁ አሁን ገኖ ያለው በእነ በርኒ ሳንደርስ የሚመራ ራሳቸውን በሶ ሶሻሊስት ዲሞክራት ብለው ይሰይማሉ። ፈረንሳዊ ሶሻሊስት ፓርቲ አሁንም አለ፣ በስልጣን ላይ ረጅም ጊዜም አገልግሏል፣ እስካለፉት ምርጫ ድረስ በተለያዩ አውሮፓ ሀገሮች ያሉ፣ አውስትራሊያ ውስጥ የአውስትራሊያ ሌበር ፓርቲ እንደዚሁ፣ ሶሻሊዝም ማለት ሶሻል ጀስቲስ ወይም ማህበራዊ ፍትህ ማለት ነው በሚል በዛ አቋም እያራምደ ነው፣ በቢል ሾርትን ጊዜ እንደዚሁ። ወደኋላ ዞር ብሎ ሲመለከቱ የዚህ አይዲዮሎጂ አሁንም ድረስ ህይወት ኖሮት በተለያዩ ሀገራት መቀጠሉ በተለይ አሜሪካ እየገነ መምጣቱ እንደምን አዩታል? የሶሻሊዝም ስርዓት ደካማ ጎኖችና ጠንካራ ጎኖች ምን ነበሩ? ለወደፊቱስ ለዓለም አንዱ አማራጭ ሮታለም ሆኖ ሊቀጥል ይችላል? በተለየ መልኩ ልክ በርኒ ሳንደርስ እንደሚሉት ዲሞክራት ሶሻሊስቶች በሚል መልክ እንደምን ነው የሚያዩት? ወደ ኋላ ሄደው ሲመለከቱ ያለፈውን ጊዜ። በነገራችን ላይ እንደው ከአነሳው አንጻር እዛ በነበርንበት ጊዜ ተማሪ ሆነን ወደ ምዕራብ ጀርመን እንወጣ ነበርና ለረፍት አንዳንድ ጊዜ በተለይ ይሄ የቀዝቃዛው ጦርነት ከፍተኛ ደረጃ ላይ ደረሰበት ጊዜ ነበር በሶቪየት ህብረትና በአሜሪካ መካከል። እና እዛ ጀርመን ስንሄድ ያበረታቱን፣ በቃ እንደማባበል ብለው በለው የምትፈልጉ ከሆነ ወደ ጀርመን መቅረት ትችላላችሁ፣ ከፈለጋችሁም ወደ አሜሪካ ልንረዳችሁ እንችላለን እያሉ የሶቪየት ህብረትን ሲስተሙን ኮሚኒዝምን ለማጣጣል ያበረታቱ ነበር። እንሄድ እና ብዙዎቻችን አይ እኛ ያዳ ህዝብ እድል የሰጠን ተመልሰን እሱን ለማገልገል ነው በሚል አልተቀበልንም ነበርና፣ አንዱ በዚያን ጊዜ ትዝ የሚለኝ እሱ ነው። እንግዲህ እነዚህን ሁለት ስርዓቶች ስናነጻጽር ምንድን ነው እያወራን ያለነው ነው? ዋናው ነገር ሶሻሊዝም ትልቁ ሚና ምንድን ነው? ሁሉም እንደ ፍላጎቱ ያገኛል። ሁሉም ያቅሙን ያደርጋል፣ ሁሉም የፍላጎቱን ያገኛል የሚል መርህ ነበረ። በተለይ እንግዲህ ኢኮኖሚውንም ሆነ ማህበራዊ ህይወቱን ከፍተኛው ሚና የሚጫወተው መንግስት ነው። በተቃራኒው ደግሞ እዚህ እንደምናውቀው በምዕራቡ ዓለም ውስጥ ይህንን ሚና መጫወት ያለበት ገበያ ነው የሚል አመለካከት አለ። ዞሮ ዞሮ ግን አንዳንድ የኢኮኖሚ ሁኔታዎች ሲያጋጥሙ ገበያውን በራሱ በቂ አይደለም፣ የመንግስትም አመራር በራሱ በቂ አይደለም። የሚተጋገዙበት ሁኔታ አለ። አሁን ጥርት ብሎ የትኛውም ኢኮኖሚ ብንሄድ ጥርት ብሎ የመንግስት ሚና የሌለበት የገበያ ኢኮኖሚ ብቻ የሚባል ነገር የለም እና በተለይ እነዛ እየተተካኩ አሁን ዌልፌሩን ብንወስድ የመንግስት ወይ ሶሻሊስታዊ አመለካከት ነው ሁሉንም ለመርዳት ሁሉንም ለማዳረስ የሚለው እዛ ላይ መንግስት ነው ሚና የሚጫወተው ትልቁ። ነገር ግን የመንግስት ሚና በኢኮኖሚ ውስጥም ሆነ በማህበራዊ ህይወት ውስጥ አልቃገብነቱ ውሱን የሚሆንበትና ለገበያው ኢኮኖሚ እድል የሚሰጥበት ነው። እንግዲህ በአብዛኛው የምናየው ነገር እንደገና ካፒታሊዝም ራሱ አንድ ወጥ ቀመር የለውም። የአውስትራሊያውን ብንመለከት ከአሜሪካው ትልቅ ልዩነት አላቸው ሁለቱ እና ሌሎችም እንደዚሁ። ለምሳሌ ስካንዲኔቪየን ሀገሮችን ብናይ ሶሻሊስት ዴሞክራሲ የሚባለው እዛ ላይ ምንድን ነው እሱ፣ የበለጠ አገልግሎት መስጠት፣ የቤተሰብ ትኩረት መስጠት፣ የተወሰኑ ሰዓቶችን በመስራት ህብረተሰቡ ደግሞ የተሻለ የረፍት ጊዜ ከቤተሰቡ ጋር የሚያሳልፍበት ሁኔታ መፍጠር ማለት ነው። ከዛ አንጻር ስንመለከተው የሶሻሊዝም እሳቤ የሚጠፋበት ሁኔታ የለም። የመንግስት ሚና እስካለ ድረስ ይኖራልም። ቅድም እንዳልኩት ለምሳሌ አሁን በኮቪድ ሰዓት አይተናል። አውስትራሊያ ውስጥ ገበያው አይደለም ተነስቶ ብር እየደጎመ የህብረተሰቡን ችግር የተቋቋሙ መንግስት ነው፣ የመንግስት ጣልቃ ገብነት ነው። ያ ከጅምሩ ሶሻሊስታዊ ኮንሴፕት ነው። እና ከዚህ አንጻር ሲታይ በእርግጥ እንደ ቀድሞዋ ሶቪየት ህብረት ወደ ኮሚኒዝም እንጓዛለን እና የሚለው በጣም ግራ የወጣ ማለት ግራ አክራሪ የሆነው መንግስታዊ ዝንባለው የኮሚኒስት ሶሻሊስት አመለካከት የለም እንጂ የመንግስት ሚና እኔ ለምሳሌ የተማርኩት የተማከለ ኢኮኖሚ ነበረ። ሌላው ዓለም ውስጥ ደግሞ የሚሰራው ያልተማከለ እና ገበያ መር የሆነ ኢኮኖሚ ነው እና እዚህ ካፒታሊስቱ ዓለም ውስጥ የሚሰራው ስለዚህ የመተጋገዝ ሁኔታ እና የየትኛው ሚና የበለጠ ይጎላል የሚል ካልሆነ በስተቀረ የሶሻሊስትን የመንግስትን ሚና ሙሉ በሙሉ የሚጠፋበት ሁኔታ ስለሌለ ይቀጥላል። ያኛው የኮሚኒዝሙ ግን በብዛት አያበረታታም ሰዎችን ለፈጠራ ምክንያቱም ሁሉም የተቀራረበና ተመሳሳይ ህይወት ነው ያላቸው። ከፍተኛ የሆነው ሳይንቲስት እና የዕለት ስራ ሰርቶ የሚገባው ብዙም የተራራቀ ህይወት የላቸውም እና ያ ብዙ ለፈጠራ ከሰዎች ልጆች ባህሪ ጋር ብዙ የሚሄድ ነገር አይደለም፣ እና የግል ሀብትንም አያበረታታም። እንኳን ሌላ አበባ የሚሸጡ መንገድ ላይ ሴቶች ሁሉ በፖሊስ ይባረሩ ነበር፣ እና ያ የሰው ልጅን ፈጠራ፣ የሰው ልጅ አስተዋጽኦ በሁለገብ መልኩ የሚያበረታታ አልነበረም። ያ የተለየ ነው። ዞሮ ዞሮ ግን የመንግስት ሚና እና ገበያው ጎን ለጎን በማቀናጀት የሚሄዱ ጉዳይ እጅግ አስፈላጊ ነው። እሱ እየሰራ ነው። ወደፊትም የሚኖር ይመስለኛል። በሂደት ከሶቪየት ህብረት ተመልሰው ሀገሮን ውስጥ ገብተው በአገልጋሎት ለህብረተሰቡ አበርክተዋል። ከዛ በኋላ የነበረው ስርዓት በወቅቱ እንደዚሁ በወታደራዊ ኃይል ሌላ አዲስ በኢህአዴግ አስተዳደር አገዛዝ ተመስርቶ ነበር። በወቅቱ ከዛ በኋላስ ህይወቶ ወዴት አቅጣጫ ዞረ? ከሀገር ለመውጣትስ እንደምን በቁ? ቀደም እንዳልኩት እንግዲህ እድል ነበረን ውጭ እዛው ሶቪየት ህብረት እያለን ከእኔም ጓደኞችን በርካታ ኢትዮጵያውያኖች ወደ ምዕራቡ ዓለም የመሄድ እድል ነበረን። ግን እኛ ፍላጎቷ አልነበረንም። ህብረተሰባችን ለማገልገል ነው። ዞሮ ዞሮ በኋላ ላይ ያው ኢህአዴግ ወደ ስልጣን ሲመጣ በተለይ በዛን ሰዓት የነበረው የወያኔ ሀርነት ትግራይ ወደ አዲስ አበባ እየተቃረበ ወደ ደብረ ዘይት በደረሰበት ሰዓት አንድ ወር ነው አካባቢ ሲቀረው ነው እንግዲህ እኔ ከኢትዮጵያ ወደ ኬንያ የሄድኩትና ከአስራ ዘጠኝ ሰማንያ አራት ጀምሮ ወደ አውስትራሊያ በመምጣት ብዙም ፕሮሰስ አልወሰደብኝም ለመሰደድ እና ማመልከቻ በአጭር ጊዜ ውስጥ ነው ተቀባይነት ያገኘው። እና እንግዲህ ወደ አውስትራሊያ መጣው ማለት ነው። እና አውስትራሊያ ከመጣው በኋላ ብዙ ትኩረት የሰጠሁት በትምህርት ጉዳይ ላይ ነው። እኔ ትምህርት በመሰረቱ የህይወት አማራጭ እንደሚሰጥና ከደህንነት እንደሚያወጣ አንዱ ቁልፉ ነገር እንደሆነ አምናለሁ እና ከዛ እዚህ እንደመጣው ቅድም እንዳልኩ እኔ የተማርኩት የተማከለ የኢኮኖሚ እቅድን የተመረኮዘ ትምህርት ነበር እና ወደ ምዕራቡ ዓለም ስትመጣ ደግሞ የገበያ መር ኢኮኖሚ ስለሚሆን ከእሱ ጋር መሄድ ስላለበት፣ እኔ ቀጥታ ትምህርት ገብቼ በቢዝነስ ኢኮኖሚክስ ማስሬት ዲግሪ ጨርሻለሁ። ከዛም በኋላ እንዲሁ ደግሞ ከአረማይቲ በዓለም አቀፍ እድገት በግራጁዌት ሰርተፊኬት እንዲሁም ከስዊንበርን ዩኒቨርሲቲ በሂውማን ሪሶርስ በካውንስሊንግ እንደዚሁ ግራድ ትምህርት አጠናቅቄያለሁ። እና ከዛ ነው እንግዲህ የአውስትራሊያን ህይወት የጀመርኩት። በእውነት የመጀመሪያው ላይ አውስትራሊያ እኛ እንደደረስን እዚህ ሀገር ኢኮኖሚዋ ጥሩ ሁኔታ ላይ አልነበረም። እና በዚያ ምክንያት ያው ስራ ከመፈለግ እና ሌላ አቅጣጫ ከመሄድ ትምህርቱ ላይ ነበር። ትምህርቴ እንዳጠናቀቅኩ ከዛ ጊዜ ጀምሮ እንግዲህ ምንም የተለያዩ መስሪያ ቤቶች በመስራት ቢያንስ ወደ ሰባት መስሪያ ቤቶች ውስጥ ገብቼ ይኸው እስካሁን አውስትራሊያ ውስጥ ስራ ላይ አለሁ እና በጣም ደስተኛ የሆነ ህይወት ነው የምመራው። ከህብረተሰቡም ጋር ጥሩ ግንኙነት አለኝ እና እንዳልኩት እንግዲህ በፌዴራል መንግስት መዋቅር ውስጥም፣ በከተማ አስተዳደሮችም፣ በግብረሰናይ ድርጅቶች ውስጥ እዚሁ ሜልበርን ውስጥ ስሰራ ቆይቻለሁ እና መልካም ነበረ። ግን እዚህ እንደደረስን የኢትዮጵያ ማህበረሰብ ያን ያህል ጠንካራ አልነበረም እና ብዙም ድጋፍና እርዳታ መረጃ እንኳን ፈልገን የት እንደምንሄድ የማናውቅበት ጊዜ ነበርና፣ እና ከዛ ውጭ ግን በአጠቃላይ የአውስትራሊያ ህብረተሰብ በጥሩ ሁኔታ ተቀብሎን ኑሮ የጀመርኩበት ሁኔታ ነው። በየትኛውም ህይወት ውስጥ ውጣ ውረዶች ይኖራሉ። በተለይ ከሀገር ወጥቶ ሌላ ባዕድ ሀገር ውስጥ መኖርና ራስን ከዛ ጋር አዋዶ ዜግነትም ቀይሮ መኖር፣ ህይወትን ከዜሮ ጀምሮ መገንባት ወደ ላይ፣ እነዚህ ሁሉ አዋኪ ናቸው። በአንጻሩም ደግሞ የዛኑ ያክል መልካም እድሎችም አሉ። በህይወቶ ውስጥ እዚህ ከመጡ በኋላ ከቤተሰቦ ጋር ምን አይነት ተግዳሮቶች ገጥሞት ነበር? ምን አይነትስ መልካም እድሎች ገጥሞታል? እንግዲህ እውነት ነው ተግዳሮቶች በዛም በዚህም አሉ፣ እያጋጠመኝ አንደኛው ሳይታሰብ ነው ይሄ ነገር የሆነው። እንደምታውቀው ሁሉ ነገር በጣም ፈጣን ነበረ። በኢትዮጵያ ታሪክ ውስጥ አማጽያን ተነስተው በተለይ ኢትዮጵያ እንደ ሀገር ማዕከላዊ መንግስት የጸና ማዕከላዊ መንግስት መኖር ከጀመረበት ጊዜ ጀምሮ አማጽያን ከጫካ መጥተው መንግስት የቀየሩበት ጊዜ ስላልነበር ለሁላችንም እንግዳ ጊዜ ነበርና ያ በእርግጥ ያሳደረው የሥነ ልቦና ተጽዕኖ በእኔ ላይ ቀላል አልነበረም። እንደገና ደግሞ እኔ ስሰደድ ባለቤቴን ትቼ ስለነበረ ያንንም የመገናኘቱ ጉዳይ እና እንዴት ሊሆን ይችላል የሚለውም አሳሳቢ ነበር። ዞሮ ዞሮ ግን ወደ እዚህ አውስትራሊያ ከመጣም በኋላ እንግዲህ እኔ የማምነው ነገር ምንድን ነው መቆጣጠር በምንችለው ነገር ላይ ነው የምንሰራው መቆጣጠር የማንችለው ነገር ብዙ አእምሯችንን ሊያውክ አይገባም የሚል እምነት አለኝ እና ያለፈው አልፏል ከአምስት ደቂቃ በፊት የነበረው ነገር አለፈ ታሪክ ነው አሁን ህይወት ወደፊት ስለሆነ ማየት ያለብንና ህይወታችንን ያው ሰብሰብ ባለ መንገዱ መምራት እንዳለብን ስለማመን እነዚህን ተግዳሮቶች ብዙም ቆብ አልሰጥሰጥኋቸውም እና እኔ ያተኮርኩት የወደፊቱን ህይወቴን እንዴት ማሳመር ይቻላል እና ልጆቼን ደግሞ በዚህ ቅይጥ ባህል ውስጥ አሳድጌ የተሳካ እንዴት ሊሆንላቸው ይችላል በሚለው ላይ አተኩሬ ነው። እንዳልኩት እንግዲህ ቅድሚያ ከዚህ ስራ እድልም ለማግኘት የቋንቋም ለውጥ አለ። እኔ እንግዲህ እንደምታውቀው ሀገራችን እስከ አስራወት ያክል ሊጨረስ ነው በሌላ ቋንቋ ነው። እንደገና እኔ ሶቪየት ህብረት እጄ የተማርኩት እንደገና ሌላ ቋንቋ ነው። እዚህ ሀገር ደግሞ ሌላ ነው። እሱን ቶሎ መልክ ማስያዝ ስለነበረብኝ እንደዚሁ በቋንቋና በትምህርት ላይ አተኮርኩኝ። ከዛ በኋላ ህብረተሰብ ውስጥ የኛ ህብረተሰብ ውስጥ ተዋህጄ እኔም እየተማርኩ ሌሎችን እያገዝኩ ሰርቻለሁ እና እሱ በጣም ጠቅሞኛል። ከመቆዘምና አንዳንድ የነበሩ ነገሮች ላይ ትዝታ ላይ ብቻ ከማተኮር ይልቅ ወደፊት ምን ማድረግ እንዳለብኝ፣ በተለይ ህብረተሰብ ውስጥ በመቀላቀሌ ነገሮችን ረስቼ አዲስ ህይወትን መገንባቱ ላይ እንዳተኮር ረቶኛል። ያም ሁኔታ በግል ህይወቶ ላይ ብቻ አላተኮርም። በማህበረሰብ ህይወት ውስጥም እንደዚሁ በተለይ በቪክቶሪያ ውስጥ የኢትዮጵያውያን ማህበረሰብ ማህበር በአመራርነት እንደዚሁ ከአንዴም ሁለት ጊዜ በላይ ለረጅም ጊዜ አገልግለዋል። ከዛም ባሻገር አሁንም ድረስ ህዳሴ ግድብ ግንባታ ፕሮጀክት አስተዋጽኦ በማድረግም ላይ ይገኛሉ። የማህበረሰብ ህይወት ግልጋሎቶችን መስጠት በእርግጥ ከቤተሰቡ የወረሱት አንዱ እሴት ነው። ኢትዮጵያውያን ማህበረሰብ በቪክቶሪያ ውስጥ ከሌሎች ጋር ሲነጻጸር ጠንክሮ የቆመ አይደለም። በምንም መመዘኛ ሁነኛ ደረጃ ላይ ደርሷል ብሎ ለማለት ያስቸግራል። ይህ የሆነበት መልክ ምንድን ነው? ወደፊትስ ምን ቢደረግ ነው? በአጭር ጊዜ መጥተው ትልቅ ደረጃ ላይ፣ በጣም ጠንካራ ደረጃ ላይ ሊደረሱ ከቻሉት ማህበረሰብ አባላት ጋር እኩል ለመሆን ምን መደረግ አለበት ይላሉ። ማህበራዊ አገልግሎት መስጠቱን የጀመርኩት ገና አስራ ሰባት አመት ልጅ ያለው ኢትዮጵያ ነውና ወደ ሶቪየት ሕብረት ከመሄዴ በፊት የኢትዮጵያ የከፍተኛ ሀያ አንድ ቀበሌ ሀያ የወጣቶች ሊቀመንበር ሆኜ ለአንድ አመት ሰርቼ የነበረው ከሀገር ከመውጣቴ በፊት እና ያም ጥሩ ትምህርት የሰጠኝ ይመስለኛል። እዚህ እንደመጣሁ የሚገርመው ነገር ገና ሀገሩን ሳላውቅ በስድስት ወር አካባቢ ውስጥ ነው የኢትዮጵያ ማህበረሰብ ማህበር ሊቀመንበር ሆኜ የሠራሁት። ወደ አስራ ዘጠኝ ዘጠና ሶስት አለቀው አካባቢ እና ያንን የአስገደደኝ ሁኔታ ምንድን ነው ስንመጣ ሰዎች ያለ መግባባት ማህበር የለም፣ ፈርሷል እና ሰዎችም እንዳውም አይነጋገሩም እርስ በርስ የሚል ነገር ስለነበረ፣ አይ ይህን ነገር መለወጥ አለብን በሚል አዲስ ከመጡ ኢትዮጵያውያኖች ጋር ነው ወደዚህ ውስጥ የገባ ነው እና በነገራችን ላይ ሶስት ጊዜ ነው በተለያየ ጊዜ ተመርጬ ያገለገልኩት እና በዛም አንጻር ብዙ ነገሮችን በተቻለ መጠን በግል ለማድረግ ተሞክሯል። እነዚህ የተለያዩ ማህበረሰቦች እንዴት ሊሳካላቸው ቻለ? እኛ ለምን አልተሳካልንም? ምን እያደረጉ ነው የሚለውን ነገር እኔ እንዲያውም አንድ የተጠኑ ጥናቶችን ሁሉ ለማየት ሞክሬ ነበረ። እንግዲህ ትልቁ ነገር የሆነው ምንድን ነው? እኛ አካባቢ የተለያየ ይሄ ቅድም ስናወራው የነበረው ሶሻሊስታዊ የነበረ የፖለቲካ ዝንባሌ አንዱን አንዱ በማስወገድ ላይ በጥላቻ ላይ የተመረኮዘ እንጂ በመቻቻል ላይ በመግባባት ላይ የሚሰራ አልነበረም እና ጥቂት ግለሰቦች በእውነትም ፖለቲካ ነው አይደለም። ግን ከዛ ጋር በተያያዘ የተፈጠረው አለመግባባትና ክፍተት ኅብረተሰቡን ሊያራርቀው ችሏል። በሌላ በኩል ደግሞ ምናልባትም ደህና ራዕይ ያላቸው ጅምሩ ላይ የነበሩ ሰዎች ከየት ተነስተው ወዴት መሄድ እንዳለባቸው ብዙ ሰዎች በነገር ውስጥ የነበሩ አልመሰለኝም እና እንደገና እንዲህ ያለ ነገር ከስረ መሰረቱ በደንብ አስበህበት ታቅዶ እና ህብረተሰቡን አሰባስበህ የምትዘልቅበት አቀራረብ ይፈልጋል። ያ አልተደረገም እና እንደገና ደግሞ ዝም ብሎ ይሄ በደቡብ የመሄድ ጉዳይ የሚባለው ነገር ታይ ስራ አልቀረም እና በተለይ የተወሰኑ ግለሰቦችን የሚከተሉ እነሱ የሚሉትን በደንብ ነገሮችን ሳብላሉ የሚከተሉም ነበሩ። ያ በመሆኑ እንግዲህ አንዱ አንድ ጠርዝ ይቆማል፣ አንዱ አንድ ጫፍ ይቆማል። በዚህ ምክንያት መሀል ላይ የሚያገናኝ ነገር አልነበረም እና እኛ ያደረግነው ነው ምንድን ነው እንደ መጣን እንደ አዲስ ሰው ማንንም ስለማናውቅ ከዚህ በፊት የተሳተፉትንም፣ አስተዋጽኦ ያደረጉትን፣ የሞከሩትን ሁሉ ሰብስበን በመብራት ፈልገን ለማቀራረብ እና በሽልማት ነበር የጀመርነው። ያም አላማው ምን ነበር? ሰዎችን ለማቀራረብ ነበር እና በተለይ የማህበሩ ደግሞ አንድ የኔ ነው የሚባል ነገር መሰረት ያለው ነገር መፍጠር አለመቻሉ በሰዓቱ አቅም አለመኖሩ ያንን ነገር ማህበሩን ለመዳከሙ ምክንያት ሆኗል ብዬ አስባለሁ። ለምሳሌ ሌሎች ወዲያው እንቅስቃሴ እንደጀመሩ የተለያየ መሬት ወይ የተለያየ የራሳቸው ማዕከል ገንብተው ህብረተሰቡ የኔ የሚለው እና ልቡን የሚያሳርፍበት ነገር ፈጥረዋል። መጀመሪያ ላይ ያ በመሆኑ ሰዎች ትርጉም ያለው ነገር ለማድረግ ሲገናኙም ዓላማ ያለውና የሚያሰባስባቸው አንድ ነገር ስለነበር ይሰሩ ነበር። እኛ ጋር ግን የሆነው ነገር ያ አደለም። በተቻለ መጠን ግለሰቦች የተወሰነ ኮሚቴ ይመረጣል። የተወሰኑ ግለሰቦች የሚችሉትን ያደርጋሉ። መግባባቱም የለም። የተመረጡት ሰዎች እንኳን ጊዜያቸውን ጨርሰው በአግባቡ አይለቁም። ሁለትና ሶስት ሰዎች ናቸው እስከ መጨረሻ የሚሄዱት እና እነዚህና መሰል በተለይ ፖለቲካ ቀመስ የሆነው ከሀገር ቤት እንደምታውቀው ደግሞ የጎሳ ፖለቲካ በጣም ይሄ ኋላ ቀር የሆነ የጎሳ ፖለቲካ ውስጥ ተገባ። ግማሹም የሰፈሩን ሰው እየፈለገ መሄድ ጀመረ። ይሄም የራሱን ተጽዕኖ ማሳደር ጀምሯል። ይሁን እንጂ በጎሳ ማያምኑትም እና በኢትዮጵያዊነታቸው የሚያምኑት ራሳቸው ያን ያህል ተቻችለው እና ተግባብተው ወደ ቆም ነገር ለመሄድ አልቻሉም እና ምክንያቶቹ በጣም ብዙ ናቸው። እነሱን ለማንሳት ዞሮ ዞሮ ግን ያው የምትችለውን ታደርጋለህ። ሰዎች ምንም እንኳን የተደረገው ነገር ቢገባቸውም ግን እየዘገየ አዲስ ትውልድ እየመጣ እና የበለጠ እየተራራ ቀን እዚህ ደርሰናል። እና እንግዲህ ወደፊት የሚሆነውን ደግሞ አብረን የምናየው ይሆናል። የተለያየ ሀገር ኖረዋል በሕይወቶ ውስጥ በእርግጥ ትምህርትና በሌሎች በጉብኝቶች በርካታ ሀገር አይተዋል። ግን አሁን አንድ ሌላ አውስትሬሊያ ማንነት ጨምረዋል በኢትዮጵያ ማንነቶ ላይ። ኢትዮጵያና አውስትሬሊያ ላቱ አዳሙ ተፈራ ምን ማለት ናቸው? ለወደፊትስ ቀሪ ሕይወቶን በምን መልኩ ነው በእነዚህ ሀገራት ላይ ለማሳለፍ ተልሞ ያሉት? ኢትዮጵያና አውስትራሊያ በእርግጥም ለእኔ አንድም ናቸው የተለያዩም ናቸው። በተለይ ኢትዮጵያ ለእኔ ስብእና አሁን በተለያየ መንገድ ለእኔ ማንነት መቀረጽ ዋናውና ወሳኙ ሚና የተጫወተው የኢትዮጵያ ህዝብ ነው አካባቢ የነበሩ ጎረቤቶቼ፣ ቤተሰቦች፣ ጓደኞቼ ናቸው እኔ መሰረት እንዲኖረኝ በህይወቴ ውስጥ ራሱን የቻለ አቅጣጫ እንዲኖረኝ ያደረጉት እና የኢትዮጵያ ሕዝብ በብዙ መንገዱ ከሌሎች የሚለየው እጅግ በጣም ለጋስ ትሁትና ተባባሪ ኅብረተሰብ ነው። ከሌለው ላይ የሚያጋራ የሚያካፍል ከሁሉ ትንሽ እንደው በህይወቴ ውስጥ ቅሬ የሚለኝና በተለይም ለማካካስ እየሰራ ያለሁት ድል የሰጠኝን ያስተማረኝም የነፃ ትምህርት ድል ሰጥቶ አውሮፓ የተለያየ ገር ያስተማረኝን ህብረተሰብ የማገልገል ጉጉቱ ነበረኝ እና አለመታደል ሆኖ እንግዲህ ይሄ ሁኔታ የፖለቲካ አለመረጋጋት፣ እኔም ላይ ሌሎችም ኢትዮጵያውያኖች ላይ ተጽዕኖ አሳድሮ እንደዚህ ሆነናል። ያንንም ለማካካስ በሚል ነው እንግዲህ ብዙ ጊዜ እዚህ ህብረተሰብ ውስጥ የንቁ ተሳትፎ የማደርገው። በነገራችን ላይ በተቻለ መጠን በዚህ በማደርገው ተሳትፎ ብዙ ነገሮችን ከባህል አንጻር፣ ከትምህርት አንጻር፣ ከቋንቋ እና የተለያየ ደግሞ ሀገራችንንም ድርቅ ሲያጋጥማት አንድ ሁለት ጊዜ ህብረተሰቡን በማስተባበር በብሔረሰብ እዚህ በጎሳ የተደራጁት ጋር አብሮ ሰላም ፈጥሮ ለመስራት በሀገር አቀፍ ደረጃ ኢትዮጵያዊ ማህበር ለመፍጠር እንደገና በአፍሪካ መካከልም ስምምነት እንዲኖር ብዙ ነገሮችን አድርጌያለሁ በግሌ ማለት እችላለሁ። እንኳን ሌላ የመጀመሪያውን የኮሚኒቲ የቀጣሪ ድርጅት ፉትክሬ ውስጥ አቋቁመን ነበር፣ እና አንዱ የኔ ድርሻ ነበረ። በተለይ የአፍሪካን ኮሚኒቲስ ካውንስል የሚባል ነበር። እሱን እና በተቻለ መጠን እንግዲህ ያንን ለማድረግ ጥረት ተደርጓል እና ኢትዮጵያ ያው እንዳልኩት ነው አገሬ ነች፣ እና መሰረቴ የህብረተሰቤ የምለው ነው። አውስትራሊያ ደግሞ በሰብአዊነት እንደዛ አይነቱ ያለመታደል ሁኔታ ውስጥ በገባሁበት ሰዓት የኢትዮጵያን ሁኔታ ግምት ውስጥ በማስገባት እድል ሰጥታኝ በእውነት በጣም ሰላማዊ የሆነና ልጆቼን አሳድጌ ሁለት ልጆች አሉኝ። ሁለቱም ሴትና ወንድ ናቸው እና እነሱ አቅም ፈጥረው ተምረው ባለሙያ እንዲሆኑ ውልድ እድል የሰጠችኝ አውስትራሊያ ነች እና አውስትራሊያ ምንም ነገር በማንገናኝ በጂኦግራፊ አንገናኝ እና በባህል በሁኔታዎች የማንገናኝ፣ ግን በሰብአዊነት ይህንን መልካም እድል ሰጥታኝ የተረጋጋና መልካም ሕይወት እንዲያውም ዞረን ኢትዮጵያን ለማገዝ የሚያስችል ሁኔታ የፈጠረችልኝ ሁለተኛ ሀገር ነች እና በጣም አደንቃለሁ። አውስትራሊያንም በምችለው መጠን ለመደገፍ በእውነት ኃላፊነት እንዳለብኝ እረዳለሁ እና ሁለቱን ሀገሮች ማነፃፀር በጣም ከብዳል። ምክንያቱም ኢትዮጵያዊነትን ከውስጣችን በምንም ተአምር ሊወጣ የሚችል ነገር ስላይደለ እሱም ስለሆነ ነው። መልሰን መላልሰን በግድቡም ሌላም ሲያጋጥም የምንችለውን ሁሉ የምናደርገው። ከዛም አንጻር ያው እንደምታውቀው ኤስቢኤስ ላይ በተለያዩ ጉዳዮች ላይ ህብረተሰቡ እንዲያውቅ ከሕግ አንጻር አገልግሎቶች የት ማግኘት እንዳለበት ታስታውሳለ የተለያዩ ፕሮግራሞችን የማስተላልፍ ነበር። ያም የህብረተሰቡን ለመርዳት ካለኝ ንጻ ፍላጎት አንጻር ነው እና ቢያንስ ደግሞ እንደዚሁም ያለንን ልምምድ ለማስተዋወቅና ህብረተሰባችን ምን ሁኔታ ላይ እንዳለም የአንድ ሁለት መጽሐፍቶችንም ጽፌ አሳተም ያለው እና እንግዲህ እነዚህ ናቸው መቼም እያደረግን ያለ ነው። የወደፊቱን በተመለከተ እግዚአብሔር ቢፈቅድ እንግዲህ ይህንኑ ነገር መቀጠል ነው። ህብረተሰባችንም ማገልገላችን እንቀጥላለን። በተለይ አሁን የኮሚኒቲ አመራር ከለቀኩ በኋላ ትኩረት የሰጠሁት ነገር በትምህርት ጉዳይ ላይ ነው እና ትምህርት በተለይ ወላጆች የአውስትራሊያን የትምህርት ስርዓት የበለጠ በመረዳት ለልጆቻቸው ጥሩ ድጋፍ እንዲያደርጉ እና ልጆቻቸው የተሻለ የትምህርት እድል የተሻለ ስኬት በህይወታቸው ውስጥ እዚህ አውስትራሊያ ውስጥ እንዲኖራቸው አንድ ትኩረት ሰጥቼ የምሰራው ነገር ነው። እሱ ላይ እያገለገልኩ ይገኛለሁ። እና ሌሎችም በርካታ ማደርጓቸው ነገሮች አሉ። እንዳልኩት፣ ባጭሩ ውለታ የዋላልኝን ያሰማረኝን፣ የረዳኝን ሰብዕናዬን ያነጸውን ኢትዮጵያን ህብረተሰብ ኢትዮጵያኖችን ለማገዝ የትን ቦታ ከህይወት የመጨረሻ ድረስ የማተኩርበት ነገር እሱ ነው። ይሄ ነው ማለት የምፈልገው ካሱ። መልካም አቶ አዳሙ ተፈራሽ፣ ስለ ቃለ ምልልሱ እናመሰግናለን። የወደፊት ትልሞቾ እንዲሆኑ ምኞታችን ነው። ከምስጋና ጋር በጣም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።